በደቡብ ሱዳን እየተካሄደ ያለው እርስ በርስ ጦርነት ያመሩት ተፋላሚ ወገናት ሁሉ ያነገቡትን መሳሪያ አፈሙዝ አዘቅዝቀው ወደ ሰላምና ጸጥታ የሚያበቃቸውን የመጨረሻ የውል ሰነድ የተባለለትን ተፈራረሙ። በአደራዳሪ ወገን በምስራቅ አፍሪካ በይነ መንግስታት ኢጋድ በአፍሪካ ሕብረትና በአጋር ድርጅቶች ራሳቸውም የሚመለከታቸው የመንግስቱና የተቃዋሚዎች ወገናት ሁሉ በጋራ ባዘጋጁት በእርቀ ሰላሙ ድርድር ላይ በተለይ ተቀናቃኝ ሆኖ የቆየው አንደኛው ኤስፔልም አዮ የተባለው በሰላሙ አስከባሪ ወታደር ኃይሎች አደራደር ላይ ሳያስማማ በመቅረቱ እስከዚህ ዕለት በዝርዝር ሲደራደር ቆይቶ በመጨረሻው በተቀረጸ ሰነድ ላይ ላይ በመስማማቱ የፖለቲካ ተጠሪዎቹ ቀደም ብለው በፈረሙት መሰረተ ሀሳብ ላይ የጦር አበጋዞቹ መስማማታቸው አስፈላጊ ሆነ በመገኘቱ አሁን ባለበት ደረጃ ሁሉም ያጸደቁት የስምምነት ሰነድ በመሆኑ ነው። ወደ ተግባር ከተገባ በኋላ የሽግግር መንግስቱን ለመመስረት የመሰረተ ድንጋይ መጣሉ ተቀባይነት በሁሉም ዘንድ ያገኘ ሂደት ሆኗል። በዚህም አኳያ ጄኔራል ታባን ዴንጋይ ያሰሙት This is a very important historical day. We are committed to full implementation of this piece. <laughs> ለስፔልም ደግሞ ልደት ነው የሚሆነው። ይህ ድርጅት እንደገና ለደቡብ ሱዳን ደጀን ሲሆን ለህዝቡ ደግሞ ወደ አንድ ጎራ የሚሰባሰቡበትና የብሔራዊ እርቅም የሚሆንበት ነው። በመቀጠልም አፈንግጦ ከነበረው ስፔልም ጆን ሉክ ያሰሙት ከተወሰኑ ደቂቃዎች ቀደም ሲል በምስክርነት ያያችሁት የፊርማ ሰነድ የጸጥታውን ጉዳይ ለማስፈጸም የተፈራረምነው ነው። በዋናው ከተማ በጁባ እና በሌሎችም ከተሞች ሰላሙንና ጸጥታውን ለማስከበር እየተደረገ ነው። ይህ ደግሞ በአጠቃላይ የሰላሙን ስምነት የሚያጠቃልል ነው እንላለን። ወደ ሽግሩ የሚያበቃን ይሆናልና ነው። ይህ ደግሞ ታሪካዊ ነው። ወደ ሰላሙ ተግባር የሚያበቃን ሆኖ ተገኝቷልና ሁለተኛውን ዓመት ባስቆጠረው በዚህ የደቡብ ሱዳን የሰላም ዋና አደራዳሪ አምባሳደር ስዩም መስፍን እፎይ ያሉበት አካሄድ መስሏል። ጸጥታ ጉዳዮች ላይ ያተኮረ ነው። በዚህ ጉዳይ ላይ ሳይስማሙ የስምምነቱ አንቀጾች ተግባር ላይ ሊውሉ አይችሉም። ለምሳሌ ኃይሎቻቸውን የማራራቅ ጉዳይ፣ ወደ ተለያዩ ካምፖች የማሰባሰብ ጉዳይ፣ በጁባ የሚኖረው የጸጥታ አከባበር በሌሎች ከተሞች የሚኖረው እንዴት ይሆናል የሚለው በሙሉ ተስማምተውበታል። ስምምነቱን ከፈረሙበት ጊዜ ጀምሮ እስካሁን ተግባራዊ ለማድረግ አስቸግሮ ነው የነበረው በዚሁ ዛሬ በተስማሙበት ላይ ሳይስማሙ በመቆየታቸው ነው። ከእንግዲህ ወዲህ ተግባራዊ ለማድረግ የሚያግድ ያልተጨረሰ ነገር፣ ያልተደራደሩበት ጉዳይ የለም ማለት ነው። ስለዚህ በቀጥታ ኃይሎቻቸውን የማራራቅ ጉዳይ፣ ወደ ካምፕ የማስገባት ጉዳይ ይገባሉ። በጁባ የሚኖረው የጸጥታ አስከባሪ ኃይል ማን ነው የሚለው ከሁለቱም የተውጣጣ የፖሊስ ኃይል ይሆናል። በጁባ ያለው ጦር ሰራዊት የመንግስት ጦር ከጁባ 25 ኪሎ ሜትር ወጥቶ ይሰፍራል። እንደዚሁም በቦር በቤንቲዩ፣ በማላካል ያሉት መንግስትም የተቃዋሚ ኃይሎችም ህብረተሰቡ ከሰፈረበት ቦታ ይወጣሉ። የፖሊስ ኃይል በጋራ ያቋቁማሉ። ስለዚህ አስተማማኝ የሆነ ስምምነት ጊዜ ወስዶ ተስማምተውበታል። ከእንግዲህ ስምምነቱን ተግባራዊ ለማድረግ የሚያስችል ቀና መንገድ ተፈጥሯል ማለት ነው። ጌታቸው ተድላ ለጊዮርጊስ ለዶቸቬለ ራዲዮ ከአዲስ አበባ